ሰላም ጤና ይስጥልን፣ የተወደዳችሁ አድማጮቻችን። የዓለም አቀፉ የአድቬንቲስት ሬዲዮ የጥያቄና መልስ ክፍለ ጊዜ ነው። በዓመቱ ውስጥ ለደረሱን ጥያቄዎቻችሁ መልስ ይዘን ቀርበናል። ለጥያቄዎቻችሁ መልስ በመስጠት የሚያገለግሉን አገልጋይ ቴድሮስ አበበ ናቸው። በሚኖረን ቆይታ የእግዚአብሔር መንፈስ አብሮን እንዲሆን እየጸለይን አሁን ወደ ፕሮግራሙ እናመራለን። ፕሮግራሙን እየመራው አብሬያችሁ የሚቆየው እኔ ወንድማችሁ አይለ ከበደ ነኝ። መልካም ቆይታ ለሚወዳችሁ አድማጮቻችን ለዛሬ የምናቀርብላችሁ መልስ ከአንድ አድማጫችን የተወሰደ ጥያቄ ነው። ጥያቄውን ለወንድማችን ቴድሮስ አበበ አቅርባለሁ እንደሚከተለው። ታላቁ ተጋድሎ ወይንም በብርሃንና በጨለማ በክፉና በጥሩ መካከል ያለው ተቃርኖ መቼ ተጀመረ የሚል ሲሆን፣ ፍጻሜውስ እንዴት ነው? እግዚአብሔር ክፋትን ለምን አላጠፋም? ወይም ክፋት እንዲኖር ለምን ፈቀደ የሚል ጥያቄ ከአድማጮቻችን ደርሶን ነበር እና ይህን ለዚህ ጥያቄ መልስ ይሆናል ብለህ ያዘጋጀኸው ሀሳብ ለተወደዱት አድማጮቻችን እንድታስተላልፍልን ጠይቀሃለን። መቀጠል ትችላለን። በጣም ከፍተኛና ጥልቅ የሆነ ጥያቄ ነው። ስለ ታላቁ ተጋድሎ ወይም ስለ ክፋትና በጎነት ወይም ስለ ጥሩና ስለ መጥፎ አጀማመር የሚመለከት በብርሃንና በጨለማ መካከል በክፉና በጥሩ መካከል ያለው ተቃርኖ እና ይህን የዚህ ደግሞ ፍጻሜ መቼ ነው የሚልም ሀሳብ አለ በጥያቄ ውስጥ። እንደገና እግዚአብሔር ክፋትን ለምን አላጠፋም ወይም ደግሞ ክፋት እንዲኖር ለምን ፈቀደ የሚል ነው። እንግዲህ የአድማጫችን ጥያቄ በጣም መሰረታዊ ጥያቄ ነው። እግዚአብሔር በመጀመሪያ ደረጃ ማወቅ ያለብን በዘፍጥረት ውስጥ ባለፈው ሳምንት ፕሮግራማችን ላይ ባለፈው ጥያቄያችን ላይ ስንመልሳለ እግዚአብሔር ፍጥረታትን ሁሉ ፈጠረ። በዘ ፍጥረት ምዕራፍ አንድ ቁጥር ሰላሳ አንድ ላይ ወደ መጨረሻ ሂደት ስንመለከት ፈጥሮ ሲጨርስ እግዚአብሔር ሁሉም መልካም ነው አለ ይላል። እግዚአብሔር ከፈጠረው ሁሉ ነገር በጣም መልካምና የተስተካከለ በጣም ትክክለኛ ነበር። ምንም እንከን የሌለው ነበር እግዚአብሔር የሰራው ስራ እና መጥፎ ነገር አልሰራም። ስለዚህ የመጥፎ ነገር ፈጣሪ ወይም የክፉ ነገር ፈጣሪ እግዚአብሔር አይደለም። እግዚአብሔር የመልካም ነገር ብቻ ፈጣሪ እንደሆነ ማወቅ ይኖርብናል። ታዲያ ክፉ ከየት መጣ ነው? ክፉ ከየት መጣ? መጽሐፍ ቅዱሳችን ጦርነት ወይም ግጭት ወይም ተጋድሎ የጀመረው በጣም በሚያስገርም ሁኔታ በምድርም አይደለም በመጥፎ ቦታም አይደለም። የተጀመረው በጣም ጥሩ በሆነው በመልካሙ ቦታ በሰማይ ነው የጀመረው ነው የሚለው እና ይሄ በጣም የሚያስገርም ነገር ነው እና በሰማይ ጦርነት ሆነ ነው የሚለው በራ ዮሐንስ ምዕራፍ 12 ቁጥር አራት ወረድ ብለን ቁጥር ሰባት ላይ ሄደን በምንመለከትበት ጊዜ በሰማይም ሰልፍ ሆነ ነው የሚለው በሰማይም ሰልፍ ሆነ ነው የሚለው እና ይሄ በጣም የሚያስደነግጥ ነገር ነው። ማና ማን ነው ሰልፍ ያደረጉት የሚለውን ስንመለከት ሰይጣን ወይም ደግሞ ዳቢሎስ የተባለው ሰይጣን ታላቁ ዘንዶ እሱና የእሱ ተከታዮች የሆኑ ከእግዚአብሔርና ከመላእክቱ ጋር በሰማይ ጦርነት አደረጉ ይላል ማን ነው ይሄ ዳቢሎስ ሰይጣን የተባለው ታላቁ ዘንዶ የተባለው ማን ነው የቀድሞ እባብ ወይም ታላቁ ዘንዶ የተባለው ማን ነው ብለን በምናጠናበት ጊዜ መጽሐፍ ቅዱሳችን ስለዚህ ሰው፣ ስለዚህ ፍጡር አንዳንድ ሀሳብ ይነግረናል። በሕዝቅኤል ምዕራፍ 28 ላይ ሄደን በምናነብበት ጊዜ እግዚአብሔር ከፈጠራቸው መላእክቶች ሁሉ የሚበልጥ እጅግ በጣም ውብ የሆነ እና ስልጣንና ማዕረግ የነበረው ታላቅ መልአክ ፈጥሮ ነበረ። መጽሐፍ ቅዱሳችን በኢሳያስ ምዕራፍ 14 ላይ በሚናገርበት ጊዜ አንተ ልትጋርድ፣ ኢሳያስ ምዕራፍ 14 ቁጥር 12 ነው የማነበው። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ? አሕዛብን ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አንተ በልብህ ወደ ሰማይ አርጋለሁ፣ ዙፋኔን ከእግዚአብሔር ከዋክብት በላይ ከፍከፍ አድርጋለሁ፣ በሰማይን ከዋክብት መሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመና ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ ይላል። እና ኢሳያስ ሲናገር ስለዚህ መልአክ ምን ብሎ ነው የሚናገረው? አንድ የንጋት ልጅ የአጥቢያ ኮኮብ ሆይ። ይሄ በዕብራይስጥ ቀጥታ ሲጻፍ ሊሲፈር ሊሲፈር ተብሎ ነው የሚጻፈው። ሊሲፈር ማለት ብርሃን ተሸካሚ ብርሃን የሚሸክም ወይም የአጥቢያ ኮኮብ የሚል ፍቺ ይሰጠናል። እና ብርሃን ተሸካሚ የአጥቢያ ኮኮብ አርጎ እግዚአብሔር ፍጹም አድርጎ የፈጠረው መልአክ እንደነበረ እና እሱ ደግሞ በሰማይ አገልግሎት የአገልግሎት ዘርፍ ነበረው። ይህንን የሚነግረን በሕዝቅኤል ላይ ነው። ሕዝቅኤል ምራፍ 28 ከቁጥር 12 ላይ ደግሞ ሄደን ስናነብ ጌታ እግዚአብሔር እንዲህ ይላል ጥበብ የሞላህ ውበትህም የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤደን ነበርክ። የከበረ እንቁ ሁሉ ሰርዲስ፣ ቶፒስ፣ አልማዝ፣ የሚያንጸባርቅ እንቁ ወርቅ ልብስህ ነበረ። የከበሮና የእምቢልታ ሥራ ባንተ ዘንድ ነበረ በተፈጠርክ ቀን ተዘጋጅቶልህ ነበር። አንተ ልትጋርድ የተቀባ ኪሩብ ነበርክ። በተቀደሰው በእግዚአብሔር ተራራ ላይ አኖርሁ። በእሳት ድንጋዮች መካከል ተመላለስ። ከተፈጠርክበት ቀን ጀምረ በደል እስኪገኝብህ ድረስ በመንገድህ ፍጹም ነበር፣ ይላል። ፍጹም ነበር። ደንቅ፣ በጣም የሚደንቅ ነው። እንዲህ አይነት መልአክ ነበረ። ይህ መልአክ ስልጣኑ ከእግዚአብሔር ዙፋን ቀጥሎ ነው። የእግዚአብሔርን ዙፋን በክንፉ የሚጋርድ ነው። ከሱ በላይ ማንም የለም። ከመላእክቶች ሁሉ አንደኛ እሱ ነው። በቃ የእግዚአብሔር ዙፋን ጎን የሚቀመጥ ይሄ ብቻ አይደለም። በውበትህ መደምደሚያ የሌለህ ማለት ማለት ነው። አንዳንድ ቆንጆ ልጆች ሲወለዱ መደምደሚያ የውበት መደምደሚያ ይባላሉ። በቃ በጣም ውብ የራሻ ቆንጆ ከፍጥረት ሁሉ የሚያምር እሱ ነበር። እንግዲህ ተመልከት፣ ሥልጣን ነበረው ከእግዚአብሔር ዙፋን ቀጥሎ፣ ውበት ነበረው፣ በጣም ያምር ነበረ። ከዛ በኋላ ሀብት ነበረው እንቁ፣ አልማዝ፣ ሰርዴስ፣ ቶፔስ ምናምን የሚባሉ ውድ የሆኑ እንቁዎች፣ አልማዞች ልብሱ ነበሩ። በጣም አንድ እንቁ እኮ ስት ቢሊየን ነው የሚያወጣው። እና ያንን ሁሉ ልብሱ ነበር፣ ሀብታም ነበር ማለት ነው። እንግዲህ አንድ ሰው ውበት ካለው፣ ስልጣን ካለው፣ ሀብት ካለው፣ ይሄ ብቻ አለ? አራተኛ ጥበብ። ጥበብ ደግሞ ጥበብ ደግሞ በጣም አዋቂ ከሱ በላይ ማንም አዋቂ የሌለ ማለት ነው። እና በጥበብህ ደግሞ በቃ የተሞላህ በጥበብ የተሞላህ ማለት በቃ ጥበብ አዋቂ የመጨረሻ ሰው አዋቂ ሆኖ እንዴት ይሳሳታል? በጣም የሚያስገርም። ይሄ ሁሉ ነገር ተሟልቶለት ነበረ። ነገር ግን ኢሳይያስ እንደሚናገርም በኢሳያስ ምዕራፍ 14 አልበቃውም ሚሆኑ ይሄ ሁሉ ሊያረካው አልቻለም። ስለዚህ በልዑል እመሰላለሁ አለ። በኢየሱስ ክርስቶስ እመሰላለሁ በሱ ዙፋን ላይ በሱ ዙፋን ላይ ብቻ አለ። ከሱ ዙፋን በላይ ዙፋኔን ከፍ ከፍ አርጋለሁ፣ ወደ ሰማይ፣ ከሱ በላይ እግዚአብሔርን ከስር አድርጎ ፈጣሪን ከስር አድርጎ እሱ ከሱ በላይ ይሆናለሁ አለ። የሚገርም ነገር እኮ ነው። እና ከሱ በላይ ይሆናለሁ ብሎ አመፅ አስነሳ በሰማይ። እና በጣም የሚደንቀውና የሚገርመው በራ ዮሐንስ መራፍ 12 ላይ ሄደን በምንመለከትበት ጊዜ ለአመጹ ተባባሪ እንዲሆኑት መላእክቶቹን እየዞረ መቀስቀስ ጀመረ። እና በጅራቱ ይላል፣ በጅራቱ ቁጥር፣ በጅራቱ የሰማይ ከዋክብትን ሲሶውን እየሳበ ወደ ምድር ጣላቸው። ከሰማይ መላእክቶች መካከል ፐርፌክት ሆነው ከተፈጠሩት መካከል አንድ ሶስተኛ የሚሆኑት ከእሱ ጋር ተባበሩ። እኔ ይሻላችኋለሁ ከእግዚአብሔር የተሻለ አመራር እመራለሁኝ ከእግዚአብሔር የተሻለ ዲሞክራሲ በደንብ አርጌ ያደርግላችኋለውኝ አስተዳደር በጣም ጥሩ አርጌ እንደሚመቻቸው አርጌ ሰራላችኋለሁ ሲላቸው አንድ ሶስተኛ የሚሆኑት ከእሱ ጋር ተባበሩ። ሁለት ሶስተኛ የሚሆኑት አይ ከእግዚአብሔር ጋር ይሻለናል አሉ። ስለዚህ በሰማይ ምን ሆነ ይላል። ሰልፍ ሆነ። በሰማይ ሰልፍ ሆነ። ቁጥር ስምንት ላይ ከዚህም ከዚያም በኋላ በሰማይ ሰልፍ ሆነ በሰልፉም ከዚህም በኋላ ሰይጣንና መላእክቶቹ ተሸነፉ። ከዚህም ወዲህ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ፣ እርሱም የቀድሞ እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል እና ተሸነፈ፣ ከሰማይ ተባረረ። ሰይጣን ከሰማይ ተባረረ እና ክፉ ከሰማይ ተባረረ። ብዙ ሰዎች ጥያቄ እዚህም አድማጫችን ያቀረቡት ጥያቄ ላይ ይሄንን እንደምንመለከተው ከሆነ ለምን ወዲያው አላጠፋውም? ሰይጣንን ለምን ጊዜ ሰጠው? ወዲያው ጥፋት ሲያጠፋ ለምን አላጠፋውም? መላእክቶቹም ከእሱ ጋር አድርጎ ለምን አላጠፋቸውም የሚል ጥያቄ ነው የሚያነሱት። እና ሰይጣን አስቀድሞ ፕሮፓጋንዳ የነዛው ወይም ያወራው ወሬ የምንነበረ እግዚአብሔር ትንሽ ስትካገኘ ድራሻችንን ነው የሚያጠፋው። ከምንድን ከፍጥረት ዓለም ይሰርዘናል፣ ያጠፋናል። ጨካኝ ነው፣ ቁጡ ነው፣ መታገስ አይችልም። ስለዚህ አንድ ጊዜ ነው የሚደመስሰን የሚል ፕሮፓጋንዳ በሰማይ አርጎ ነበረ ሴጣን። ስለዚህ አሁን እግዚአብሔር እንደተባለውም ሴጣንና እነዛ አንድ ሶስተኛ መላእክት በእሱ ላይ ያመፁትን ወዲያውኑ በቅስፈት አይን ቷ ቢያደረጋቸው መጥፋት ይችላሉ። ከጠፉ በኋላ እነሱ ግን ሌሎቹ መላእክቶች ምንድን ነው የሚሉት? ሰይጣን ያለው እውነቱን ነው። ለካ ለካ አንድ ስህተት ከተገኘ በቃ ማጥፋት ነው የእግዚአብሔር ስራ። ስለዚህ እግዚአብሔር ቁጡ ነው፣ እኛንም አንድ አንድ ነገር ካገኘብን እንደ ሉሲፈር ይደመስሰናል ብለው በፍርሃት ነው የሚቀጥሉት እንጂ በፍቅር አይደለም። ስለዚህ ሰይጣን ስራው እንዲገለጥ፣ የሰይጣን ማንነት እንዲታይ እስከ መጨረሻው እግዚአብሔር መታገስ ነበረበት። ስለዚህ እስከ ሰማይ አባራረው አስወጣው። እሱንና እርኩሳን መናፍስት ሆነው የእሱ ተከታዮች ከሰማይ ተባረሩ። እና ከተባረሩ በኋላ በኤደንገነት ለነበሩት ለአዳምና ለሔዋን እግዚአብሔር ማስጠንቀቂያ ነገራቸው። ክፉ እንዳለ እና ክፉ እንዳለ ማስጠንቀቂያ ነገራቸው። ሁል ጊዜ እሱን እንዲመርጡ፣ እሱን እንዲሰሙ አንድ ብቻ ማሳሰቢያ። በኤደንገነት ውስጥ በመካከል አንዲት ዛፍ አደረገና እግዚአብሔር ከዚህ ዛፍ በበላችሁ ጊዜ ሞት ትሞታላችሁ ስለዚህ ወደ እሱ አትቅረቡ ብሎ እግዚአብሔር ማስጠንቀቂያ አደረገላቸው። ከሌሎች ሁሉ ግን ነፃነት ሰጣቸው። ስለዚህ እግዚአብሔር ይህንን ማስጠንቀቂያ ከነገራቸው በኋላ አዳምና ሔዋን ባሉበት ዳቢሎስ ለማሳሳት እንደመጣ እናያለን እና ይዞት የመጣው ነገር በጣም የሚያስገርም ነው። ሰማይ ላይ ያልሰራለትን ወይም ከሰማይ ያባረረውን ቲዮሪ ይዞ ነው የመጣው። ቲዮሪው ምን የሚል ነው? እኔ እንደ እግዚአብሔር እሆናለሁ ነው ያለው። ከዛ በኋላ ለሔዋን መጣና እግዚአብሔር ከኤደን ገነት ዛፍ ካለው በሙሉ እንድትበሉ ፈቅዶላቸዋልን አላት ሲላት ጊዜ አይ እግዚአብሔር ሁሉን እንድንበላ አልፈቀደም ከሁሉ እንድንበላ ፈቅዷል ነገር ግን ከመካከል ካለችው ከዚች ከአንዷ ብቻ እንዳንበላ አይ ለምን አላችሁ ከዚች በበላችሁ ጊዜ ሞትን ትሞታላችሁ አለን ከዛ ምን አለች ምን አላት አትሞቱ እንደ እግዚአብሔር ትሆናላችሁ። አይ እሱ ራሱ እኔ እንደ እግዚአብሔር ሆናለሁ ብሎ ሰማይ ላይ አልተሳካለትም። አሁን እችኑ ቴዎሪያ መጣና ከዚህ ዛፍ በበላችሁ ጊዜ እንደ እግዚአብሔር ትሆናላችሁ። አሁን ለሰው ልጆች ምርጫ መጣ። ምርጫው እግዚአብሔር ያለው ትሞታላችሁን ነው መቀበል ያለበት፣ ወይስ ሰይጣን እንዳለው እንደ እግዚአብሔር እንሆናለን ነው መቀበል ያለባቸው። ይሄ ግልጽ የሆነ ምርጫ ነበር። በምርጫው ደግሞ አዳምና ሔዋን በትክክል መልሱን ያውቁታል። መልሱ እግዚአብሔር ያለው ሞት ነው የሚሆነው። ይህንም በትክክል መልሱን ያውቁታል። ነገር ግን እግዚአብሔርን ከማመን ይልቅ ሴጣንን አመኑ። የሚያሳዝነው ይሄ ነው። ሴጣንን አመኑና ከዛች ዛፍ ወስደው በሉ። ከዛ በኋላ ጸጋቸው ተገፈፈ፣ ራቁታቸውን ሆኑ፣ ከኤደን ገነት ወጡ፣ ሞት ወደዚህ ምድር ገባ በዚህ ምክንያት። ስለዚህ እግዚአብሔር በእውነት ለሰው ልጆች መልካም እንደሆነ በኋላ ለሰው ልጆች የኃጢአታቸውን በደል በክርስቶስ ኢየሱስ አማካኝነት በመስቀል ላይ በቀራንዮ ከፍሎ ሁለተኛ እድል እንደሰጣቸው እንመለከታለን። ሰይጣን ለስንት ዘመን እድል እንደተሰጠው አናቅም። ነገር ግን ሰይጣን እድሉን ሁሉ እንዳበላሸና መጨረሻ የዘላለም ሞት እንደተዘጋጀለት መጽሐፍ ቅዱስ ይመሰክርልናል። ብዙ ጊዜ ወንድሞቼና እህቶቼ ለዚህ ነው መጽሐፍ ቅዱስ ያለውን ብቻ እንቀበል እያልን በተደጋጋሚ የምንናገረው። ለምንድን ነው መጽሐፍ ቅዱስ የሰይጣን መጨረሻ ምንድን ነው ይላል? መጽሐፍ ቅዱሳችንን ሄደን በምናነብበት ጊዜ በሕዝቅኤል ምዕራፍ 28 ቁጥር 18 ላይ በመጨረሻ ሰይጣን በበደልህ ብዛት በንግድህን ማጥያት መቅደስህን አረከስክ ሕዝቅኤል ምዕራፍ 28 ቁጥር 18፣ ስለዚህ እሳት ከውስጥህ አወጣለሁ፣ እርሷም ትበላሃለች፣ በሚያዩ ሁሉ ፊት በምድር ላይ አመድ አደርግሃለሁ፣ ሁለተኛም አትገኝም ነው የሚለው። ይሄ የሴጣን ፋይናሊ መጨረሻ እሳት ከውስጡ ይወጣል፣ ከዛ በኋላ ትበላዋለች፣ በምድር ላይ አመድ ይሆናል፣ ለዘላለምም አይገኝም ነው የሚለው። ግን በብዙ ክርስትና ሃይማኖት ውስጥ ንም በምንመለከትበት ጊዜ ሰይጣን እንደውም በሲኦል ቁጭ ብሎ ኃጢአተኞች ለእርሱ የተሰጡት በሹካ እየወጋ እያቃጠለ ያንጨረጨረ ጥርሱ እንደዚህ የሚያስፈራ ዓይኑ በጣም ቀንድ ያለው ጸጉር ያለው ሆኖ እሱ አንድ ጊዜ አንድ ቤተ መቅደስ ውስጥ እንደዚ አይነት ስል ተስሎ አየሁኝና ምንድን ነው ይሄ አባቢ እየጠየኳቸው ስጠይቃቸው እሳቸው መጡና ይሄማ ሳጥናኤል ዳቢሎስ የሚባለው ነው አሉኝ። እንዴ፣ ምን ማለት፣ ምን እያደረገ ነው? እሱ እሳት ውስጥ ቁጭ ብሎ እነዚህ የራቁታቸውን ያሉ ሰዎች በሙሉ ለእሱ ተሰጠውት እየጠበሰ እያቃጠለ ይጫወትባቸዋል። በቃ ለመቼ ጊዜ ለዘላለም እያቃጠለ እየጠበሰ ይጫወትባቸዋል። ቆይ አባ አንድ ጊዜ ጥያቄ ያለ እሱን እሳቱ አቃጥለውም ወይ? አይ እሱ እሳቱ ለእሱ እንደ ውሃ ነው፣ እንደ ቀዝቃዛ ውሃ በቃ ይዋኝበታል። እ እሱ አቃጥለ መጽሐፍ ቅዱስ፣ እሳት ከውስጥ አወጣለሁ፣ ትበላለች፣ በምድር ላይ አመድ አረጋለሁ፣ ሁለተኛም አትገኝም እያለ ሕዝቅኤል ምዕራፍ 28 ቁጥር 18 በግልጽ የጻፈ የሴጣን መጨረሻ ተቃጥሎ ከምድር ከፍጥረተ ዓለም መወገድ እንደሆነ መጽሐፍ ቅዱስ እያሳየን፣ ሰዎች ግን ሴጣን ለዘላለም ይኖራል እንደውም ሲወል ቁጭ ብሎ ሰው ሲያቃጥል ይኖራል ብለው ብዙ አብያተ ክርስቲያኖች ይህንን በፑልፒታቸው ላይ ይሰብካሉ፣ ከመጽሐፍ ቅዱስ ውጭ ይታይ እንግዲህ። ይህ አይነት የመጽሐፍ ቅዱስ ያልሆነ ትምህርት በየቦታው ይሰበካል። ሲኦል የሚባል ዘላለም ሰው የሚቃጠልበት ቦታ አለ። እዛ ውስጥ አጋፋሪው ሴጣን ነው እያቃጠለ ይኖራል ብለው ለሴጣን ዘላለማዊነት ይሰብኩለታል። መጽሐፍ ቅዱስ ግን ለዘላለም አጠፋሃለሁ ነው የሚለው። ኃጢአተኞችስ ኃጢአተኞችም በሚልኪያስ ምዕራፍ አራት ቁጥር ሶስት ላይ ሄደን እንደምንመለከት ኃጢአተኞች እና በደለኞች ከእግራችሁ በታች አመድ ይሆናሉ በዛን ቀን በእሳት ተቃጥለው ለዘላለም ይጠፋሉ ነው የሚለው እንጂ ለዘላለም ሲጠብሳቸው ሲያቃጠላቸው ይኖራል አይልም መጽሐፍ ቅዱስ። ስለዚህ የኃጢአተኞችም ሆነ የሴጣን መጨረሻ ለዘላለም በዘላለም እሳት መወገድና ከምድር ከዚህ ከዓለማት መወገድ እንጂ ለዘላለም ሲቃጠል ሲጠበስ መኖር አይደለም። ስለዚህ ሕይወትንና ሞትን ዘላለማዊ ሕይወትንና ዘላለማዊ ጥፋትን ከፊታችን እግዚአብሔር አስቀምጧል። ስለዚህ እኔና እናንተ በጌታችን በኢየሱስ ክርስቶስ አማካኝነት የዘላለም ሕይወት ተዘጋጅቶልናል ያንን ዘላለማዊ ህይወት መርጠን ከሱ ጋር ለዘላለም እንድንኖር እግዚአብሔር ይርዳን በመጨረሻ በዚህ በራይ ዮሐንስ ምዕራፍ 21 ላይ የተጻፈውን በማንበብ ጨርሳለሁኝ እንደዚህ ይላል ራይ ዮሐንስ ምዕራፍ 21 ላይ ከቁጥር ሁለት ጀምሮ ቁጥር 2 እና 3 እንደዚህ ይላል። ቅድሲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተዘጋጀች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርዳ የውኝ። ታላቅም ድምፅ ከሰማይ እነሆ፣ የእግዚአብሔር ድንኳን በሰዎቹ መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆኑታል፣ እግዚአብሔር እሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። ይላል ይሆናል፣ እግዚአብሔር በመካከላቸው ሆኖ አምላካቸው ይሆናል። እንግዲህ በዛ ሀዘን የለም ለቅሶ የለም፣ ጩኸት የለም፣ ስቃይ የለም ይላል። በእግዚአብሔር የተመሰገነ ስለዚህ ስቃይ ይኖራል፣ ለዘላለም ስቃይ ይኖራል እያለ የሚያስተምር የሐሰት አስተማሪ መከተል የለብንም። እውነተኛውን መጽሐፍ ቅዱስ ስቃይ የለም፣ ሐዘን የለም፣ ለቅሶ የለም፣ ከሱ ጋር ለዘላለም ይኖራለን የሚለውን ተስፋ መያዝ እንድንችል እግዚአብሔር ይርዳን፣ አሜን። የተወደዳችሁ አድማጮቻችን በጥያቄዎቻችሁ ዙሪያ ረጅምና ሰፊ ማብራሪያ ብንሰጥ እጅግ በወደድን ነገር ግን ጊዜ ስለሚገድበን ዝግጅታችንን በዚሁ ለመቋጨት እንገደዳለን። ለሚኖራችሁ ጥያቄና አስተያየት በመልእክት ሳጥን ቁጥር 145 ብላችሁ ብትልኩልን ወይንም በስልክ ቁጥር 09 10 82 81 82 ብትጽፉልን ልናስተናግዳችሁ ዝግጁ መሆናችንን እናሳውቃችኋለን። የተወደዳችሁ የእግዚአብሔር ቤተሰቦች ስለነበረን ቆይታ እጅግ አድርገን እግዚአብሔር እናመሰግናለን። በመልሶቹ ለተባረካችሁ እናምናለን። ሀሳብ አስተያየቶቻችሁን ደውሉልን፣ ጻፉልን። ጥያቄዎቻችን ጥያቄዎቻችሁን ወደ እኛ ላኩ። እኛም መልስ ይዘን ወደ እናንተ እናደርሳለን። እግዚአብሔር ይባርካችሁ። መልካም ጊዜ ልሄድ አልማለ አዳኜ ካለበት ቅዱስ ስፍራ አንድ ቀን ከዚያች እሆናለ ኢየሩሳሌም So, I love the god, desu, be Yerusalim Yükküde göçüşü Asıl varlığa Hasret, fikir, selam Kırmızı laf Yükküde göçüşü Yükküde göçüşü ዛሬው መልእክት እጅግ እንደተባረካችሁ እናምናለን። አድማጮቻችን ላላችሁ ጥያቄና አስተያየት በመልእክት ሳጥን ቁጥራችን 145፣ በስልክ ቁጥራችን 0910 82 81 ሰማንያ ሁለት ላይ ብታደርሱን አስፈላጊውን መረጃ ልንሰጣችሁ ዝግጁ ነን። በሚቀጥለው ፕሮግራም ተከታዩን ትምህርት ይዘንላችሁ እስከምንቀርብ ድረስ የእግዚአብሔር ጸጋና በረከት ከሁላችሁ ጋር ይሁን። ደና ሆኖልን